ጠቅላይ ሚኒስትር አብይ አህመድ በኤርትራ ያደረጉትን የሁለት ቀናት የስራ ጉብኝት አጠናቀው ዛሬ ተመልሰዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና አማካሪያቸው አቶ የማነ ገብረአብ አሸኛኘት አድርገውላቸዋል። ከጠቅላይ ሚኒስትር አብይ አህመድ ጋር አብረዋቸው ከተጓዙት ከፍተኛ የኢትዮጵያ ባለስልጣናት አንዱ የገንዘብ ሚኒስትሩ አቶ አህመድ ሸዴ የስርጭት የስራ ጉብኝቱ እጅግ ውጤታማ እንደነበር መናገራቸውን ጠቅሶ የአስመራው ዘጋቢያችን ብርሃነ ብርሄ ተከታዩን አድርሶናል። ዛሬ ጠዋት ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ አገራት ከፍተኛ ባለስልጣኖች ታጅበው ካረፉበት አስመራ ፓላስ ሆቴል እስከ አስመራ ዓለም አቀፍ አየር ማረፊያ ድረስ ለሶስት ኪሎ ሜትር ያህል በእግሩ ተጉዘዋል። በመንገድ ላይ የክረምት የልማት ስራ እየሰሩ የነበሩ ተማሪዎችንም በመቀላቀል የችግኝ ጉድጓድ ቆፍረዋል። የኢፌድሪ የፋይናንስ ሚኒስትር አቶ አህመድ ሽዴ በአስመራ ዓለም አቀፍ አየር ማረፊያ ከቪኦኤ ጋር ባደረጉት አጭር ቆይታ የሁለቱ ቀናት የስራ ጉብኝት ዋነኛው ዓላማ በኤርትራና ኢትዮጵያ መካከል የተፈረመውን የሰላምና የትብብር ስምምነት አንደኛ ዓመትን ምክንያት በማድረግ ባለፈው አንድ ዓመት የተሰሩ ስራዎችን በመገምገም በቀጣይ መደረግ ስላለባቸው ስራዎች ለመወያየት እንደሆነ ተናግረዋል። የዛሬ አንድ ዓመት ነው የሁለቱን ህዝቦች የሰላም ፍላጎት ለማሳካት ታሪካዊ ስምምነት የፈጸሙት። ይህም ደግሞ ከፍተኛ ውጤት ያመጣ፣ የሁለቱን ህዝቦች በከፍተኛ ደረጃ የጠቀመ፣ በቀጠናውም ሰላም በከፍተኛ ደረጃ አስተዋጽኦ ያበረከተና ብዙ የህዝብ ለህዝብ ግንኙነቶች የተለያዩ በጋራ ልማት ለመስራት የሚያስችሉ ስራዎች የተሰሩበት ዓመት ነው የነበረው። በሁለቱ አገር ህዝቦች እና መንግስታት ፖለቲካሊ በሰላምም ተቀራርቦ ለመስራትና አቅማቸውን በጋራ ወደ ልማት ለማዞር ትልቅ እድል የፈጠረ ስምምነት ነው የነበረው፣ ታሪካዊ ስምምነት ነው። ሁለቱ መሪዎች በተጨማሪ በመሰረተ ልማት ስራዎች ላይ ብዙ መሰራት እንዳለበት በመገንዘብ በቀጣይ መሰራት ስላለባቸው የጋራ የመሰረተ ልማት ስራዎች፣ የትራንስፖርትና የወደብ ስራዎች ከዛም ባለፈ የቀጠናውን ህዝቦችና አገሮችን ለማስተሳሰር በሚያስችሉ ጉዳዮች ላይ ውጤታማ ውይይት እንዳካሄዱ አቶ አህመድ ሽዴ ተናግረዋል። በሁለተኛ ደግሞ በመሰረተ ልማት ብዙ ስራ መሰራት ይጠበቅብናል። በአሰብ ኮሪዶር፣ እንዲሁም በማሳዋ ኮሪዶር፣ በሌሎቹም አካባቢዎች የጋራ መሰረተ ልማት ለማልማት የሚቻልባቸው አካሄዶች ላይ ውይይት ተካሂዷል። በአቪዬሽን ሴክተርም በትብብር ለመስራት የካርጎ ኤክስፖርትም ይሁን የህዝብ ትራንስፖርት የበለጠ ለማጠናከር የተለያዩ ውይይቶች ተደርጓል። እንዲሁም የቀጠናውን ትስስር በተለይ ምስራቅ አፍሪካን ህዝቦችና ሀገሮች የማስታሰር ስራ ለቀጣይ በጋራ እንዴት መሰራት እንዳለበት ሰፊ ውይይት የተደረገና እጅግ በጣም ውጤታማና የተጀምረውን የሰላም ሂደት የበለጠ የሚያጠናክሩ ስምምነቶች የተደረሱበት ነው ማለት ይቻላል። ትላንት ሐምሌ 11 ሁለቱ መሪዎች በሁለቱ አገራት ከፍተኛ ባለስልጣኖች ታጅበው ከአስመራ ወደ ሰይዲሺ እንዲሁም በነፋሲት ደቀ መሐሬ የአስፋልት መንገድ ላይ እየተሰሩ ያሉ የማስፋትና የድልድይ ስራዎችን ጎብኝተዋል። ከጠቅላይ ሚኒስትር ዶክተር አብይ ጋር የኢፌዲሪ የፋይናንስ ሚኒስትር አቶ አህመድ ሽዴ የጠቅላይ ሚኒስትር ጽህፈት ቤት ዳይሬክተር ዶክተር ሹመቴ ግዛውና የኢትዮጵያ አየር መንገድ ዋና ስራ አስኪያጅ አቶ ተወልደ ገብረማርያም አብረዋቸው መጥተው ነበር። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።